በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስ አይዲ አስተዳዳሪ ሳማንታ ፓወር በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብዓዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ማድረግ የጉዟቸው ዓላማ እንደሆነ አስቀድመው ገልጸዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች እስካሁን የተባለ ነገር የለም። የኢትዮጵያ ባለስልጣናት ግን በትዊተር ገጻቸው ባሰፈሩት ጽሑፍ ስለ ሳማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብዓዊ ድጋፍ መተላለፊያ መስፈር መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ነው ሲሉ ገልጸዋል። በሌላ በኩል የትግራይ መከላከያ ኃይል በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረ ተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት ትግራይ የተዘጉባትን በሮች ለመክፈት እና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን ገልጸዋል። ኬኔዲ አባተ በዚህ ላይ ዘገባ አለው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድሮ ድርጅት ዩኤስ ኤአይዲ አስተዳዳሪ ሳማንታ ፓወር ነገ ሐምሌ 27 ለስራ ጉብኝት አዲስ አበባ እንደሚገቡ ይጠበቃል። ሳማንታ ፓወር ኢትዮጵያን የሚጎበኙበት ዋናው ምክንያት በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ለማድረግ እንደሆነ እርሳቸው የሚመሩት ተቋም ከቀናት በፊት ባወጣው መግለጫ አስታውቋል። ካለፈው ቅዳሜ ጀምሮ በሱዳን ጉብኝት በማድረግ ላይ የሚገኙት ፓወር ወደ ኢትዮጵያ ከመግባታቸው በፊት ታዲያ የተለያዩ የኢትዮጵያ መንግስት ተቋማትና ባለስልጣናት በማህበራዊ ድረገጾቻቸው በቀጥታም ይሁን በተዘዋዋሪ ከእርሳቸው ጉብኝት ጋር ሊያያዙና የመንግስትን አቋም ሊያንጸባርቁ የሚችሉ መልእክቶችን በማስተላለፍ ላይ ናቸው። የዩኤስኤአይዲ መግለጫ ያልተገደበ ተደራሽነትን ለማረጋገጥ በመንግስት ላይ የሚደረገው ግፊት ስለሚያካትታቸው ነጥቦች ያለው ነገር ባይኖርም የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ሐምሌ 24 በትዊተር አድራሻቸው ላይ ባሰፈሩት ጽሁፍ ኢትዮጵያን ከሱዳን ጋር በሚያዋስናት በምዕራብ የአገሪቱ ክፍል የሚገኘው መስመር እንዲከፈት ጫናዎች መኖራቸውን ጠቁመዋል። አምባሳደር ሬድዋን ስለ ሳማንታ ፓወር ጉብኝት ያሉት ነገር ባይኖርም በምዕራብ በኩል መተላለፊያ መስመር እንዲከፈት የሚደረገውን ጫና ግልጽ የሆነ የተንኮል ወጥመድ ሲሉ ነው የገለጹት። በደቡብና በምስራቅ በኩል ለሰብአዊ ድጋፍ መተላለፊያ መስመሮች ክፍት መሆናቸውንም የጠቆሙት አምባሳደር ሬድዋን ጂኦፖለቲካዊ ፍላጎቶች ግጭት የሰብአዊ እርዳታ ጉዳይ የተሸሸጉ የጦር መሳሪያዎች ፍሰትና የተቀናጀ ዓለም አቀፍ ግፊት ግጭቱን እያባባሱ ነው ብለዋል። ከአምባሳደር ሬድዋን ሀሳብ ጋር ተመሳሳይነት ያለው ጽሑፍ ትናንት በትዊተር አድራሻቸው ያሰፈሩት የሰራተኛና ማህበራዊ ጉዳዮች ሚኒስትር ኤርጎጌ ተስፋዬም እንዲሁ በሱዳን በኩል መስመር እንዲከፈት የሚደረግ ያሉትን ጫና አውግዘዋል። ሚኒስትሯ በአማራና በአፋር ክልሎች በኩል ወደ ትግራይ ክልል መድረስ መፈቀዱን አስታውሰው በሱዳን በኩል ለሰብአዊ አገልግሎት በሚል መተላለፊያ መስመር ወይም ኮሪደር እንዲከፈት ማስገደድ የኢትዮጵያን ሰላምና ደህንነት ማደፍረስ ነው ሲሉ ገልጸዋል። ኢትዮጵያና ሱዳን ከድንበርና ከህዳሴ ግድብ ጉዳዮች ጋር በተያያዘ በግጭት ውስጥ ያሉ አገራት መሆናቸው የሚታወቅ ነው። የውጭ ጉዳይ ሚኒስቴር ደግሞ ዘስታር የተሰኘ በኬንያ የሚገኝ የዜና ድረገጽ ከፓወር የኢትዮጵያ ጉብኝት ጋር በተያያዘ ያሰፈረውን ጽሁፍ በድረገጹ አጋርቷል። ዘስታር ወሰን መላኩ የተባሉ ኢትዮጵያዊ የፖለቲካ ተንታኝ እንደ ጻፉ ጠቅሶ በድረገጹ ያሰፈረው ጽሁፍ የፓወር ጉብኝት ረሃብን መከላከል ላይ ያተኮረ መሆኑን በማድነቅ ይህ ጉዳይ የኢትዮጵያ መንግስትም አጀንዳ መሆኑን ይጠቅሳል። ነገር ግን በትግራይ የተሟላና ያልተገደበ ሰብአዊ ተደራሽነት እንዲኖር የኢትዮጵያን መንግስት ከመጫን ባለፈ ፓወር መሬት ላይ ያለውን ሁኔታ በተሻለ መልኩ እንዲረዱ ይመክራል። ከሰብአዊ ተደራሽነት ጋር በተያያዘ የሚነሱ ክፍተቶች የግድ ከኢትዮጵያ መንግስት ጋር ብቻ መያያዝ እንደሌለባቸውም ያነሳው ይህ ጽሁፍ በትግራይ ሰብአዊ ተደራሽነት ፈታኝ እንዲሆን ያደረገው ዋነኛው ምክንያት ሰዓት ህወሀት የከፈተው ውጊያ ስለመሆኑ ነው የሚገልጸው። እናም የሳማንታ ፓወር በኢትዮጵያ መንግስት ላይ ብቻ ትኩረት ማድረግ ለችግሩ መፈጠር የህወሀትን ሚና አለመረዳታቸውን ያሳያል ይላል ጽሁፉ። በሌላ በኩል ራሱን የትግራይ መከላከያ በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጀኔራል ጻድቃን ገብረተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት በኢትዮጵያ መንግስት ላይ ጫና በማሳደር ሁለት ፍላጎቶቻቸውን ለማሳካት መሆኑን ለቢቢሲ አለም ማቀፍ አገልግሎት ተናግረዋል። ከእነዚህም አንዱ ትግራይ የተዘጉባትን በሮች መክፈት፣ ሁለተኛው ደግሞ የተኩስ አቁም ለማድረግ የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር እንደሆነ ነው የተገለጸው። የኢትዮጵያ መንግስት በሀገር ክህደት ወንጀል ከከሰሳቸው ግለሰቦች አንዱ የሆኑት ጄኔራል ጻድቃን በአሁን ወቅት የሰብአዊ ድጋፍ ወደ ትግራይ እየደረሰ እንዳልሆነም ነው የገለጹት። ወደ ክልሉ ድጋፍ እንዲደርስ አሁን ስልጣን ላይ ካለው የአ አዲስ አበባ መንግስት ጋር ስምምነት መደረስ አለበት፣ አሊያም የክልሉን መዘጋት በመስበር እርዳታ ወደ ትግራይ እንዲመጣ ማድረግ አለብን ስለማለታቸውም ቢቢሲ በዘገባው አካቷል። የኢትዮጵያ መንግስት በበኩሉ የእርዳታ መስመሮች ለመዘጋታቸው የተናጠል ተኩስ አቁም እርምጃውን ባለመቀበል በአማራና በአፋር ክልሎች ውጊያ ከፍቷል ያለውን ህወሓትን ነው ተጠያቂ ያደረገው። ሆኖም ካለፈው ረቡዕ ጀምሮ የሰብአዊ እርዳታ የጫኑ የጭነት መኪኖች ከአፋር ክልል ወደ ትግራይ ጉዞ መጀመራቸውን አምባሳደር ሬዶ ኤርዶዋን ከተመድ የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ጋር በተወያዩበት ወቅት መግለጻቸው ይታወሳል። ያም ሆነ ይህ ዩኤስአይዲ ከሶስት ቀናት በፊት ባወጣው መግለጫ በመቶ ሺዎች የሚቆጠሩ ሰዎችን ህይወት አደጋ ላይ የሚጥል ረሃብ በትግራይ ሊከሰት እንደሚችል እምነቱን ገልጿል። ሰብአዊ ተደራሽነት በሰፊው ካልተሻሻለ እና የግጭቱ ተሳታፊዎች የፖለቲካ መፍትሄ ካልተከተሉ ቀድሞውንም አስከፊ የነበረው ሁኔታ የባሰ ይሆናል ሲልም ነው የጠቆመው። ተቋሙ በመግለጫው ዩናይትድ ስቴትስ በኢትዮጵያ የትግራይ ክልል ላለው የሰብአዊ ፍላጎት የሚውል ከ149 ሚሊዮን ዶላር በላይ ተጨማሪ የሰብአዊ እርዳታ በመስጠት ላይ መሆኗንም አንስቷል። ዩናይትድ ስቴትስ ግጭቱ ከተጀመረበት ጊዜ አንስቶ ወደ 637 ሚሊዮን ዶላር የሚጠጋ የሰብአዊ ድጋፍ ለትግራይ ክልል ማድረጓም ነው በመግለጫው የተጠቀሰው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።